የምንመለከተው የያዕቆብ መልእክት ምዕራፍ ሁለት ላይ ነው ከቁጥር ስምንት እስከ አስራ ሶስት ባለፈው ሳምንት ከቁጥር አንድ እስከ ሰባት ነበር የተመለከት ነው። እና ከቁጥር ስምንት እስከ አስራ ሶስት አንድ ርዕስ ሰጥቸዋለሁ። አንድ ህግ መሳት ሁሉንም መሳት ብየዋለው። በእርግጥ ይህንን ርዕስ ያገኘሁት ከቃሉ ላይ ካለው የእግዚአብሔር ቃል ላይ ነው። ምን ይላል? ቁጥር አስር ላይ በተለይ ብትመለከቱ ይሄ ነው የዚህ የርዕሱ መሰረት። መጽሐፍ ቅዱስ ላይ በጣም አስደናቂ የሆነ በዚህ መልክ የተጠቀሰ ክፍል ይሄ ብቻ ነው። ሌላም እዚህ ቦታ ላይ ለብቻው የተጠቀሰ አንድ ሌላ ነገር ነግራችኋለሁ። ግን ቁጥር አስር ህግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። ምክንያቱም አታመንዝር ያለው አትስረቅ፣ አትግደል ብሏል ብሎ ይናገራል። እና ስለዚህ በአንድ የእግዚአብሔርን ህግ መሳት ሌላውን ሁሉ መሳት ነው የሚል ሀሳብ ነው ያለበት። ይህንን ማወቅ በጣም በጣም ጠቃሚ ነው። ባለፈው እንደ መግቢያ የምነግራችሁ የያዕቆብ መልእክት በጣም ተግባራዊ የሆነ የመጽሐፍ ቅዱስ ክፍል ነው እንዳውም የአዲስ ኪዳኑ መጽሐፈ ምሳሌ ነው የሚባለው። እያንዳንዱን ነገር ያቀረበው በምሳሌ በምሳሌ ስለሆነ የሚልን ነገር ስንነጋገር ነበር እና ባለፈው በሰዎች መካከል መለያየት ወይም አንዱን ከሌላው በጉባኤ መካከል በቤተ ክርስቲያን መካከል ትክክል አለመሆኑን አሳይቶን ነበር እና በውጫዊ ሁኔታ በአማኞች መካከል በዘር ይሁን በገንዘብ ይሁን በምናምን በሰዎች መካከል ልዩነት ማድረግ አንድ የሚያሳየው ድብቅ ነገር አለ። በሚለያዩ ሰዎች መካከል ምናልባት አስተናጋጅ ሊሆን ይችላል፣ ሰው ፓስተር ሊሆን ይችላል። ልዩ ልዩ ምሳሌዎችን እኔም ነግሪያችኋለሁ። በጣም ሀብታሞችን ሰላም የሚሉ ድሆችን ግን የሚንቁ ሰዎች ሁሉ ኢትዮጵያ ውስጥ እንዳየን ነግሪያችኋለሁ። እና በሰዎች መካከል በቤተ ክርስቲያን ልዩነት የምታደርጉ ከሆነ የክፉ ሀሳብ ያላቸው ዳኞች መሆናችሁ አይደለም ወይ? ድብቅ አጀንዳ አላችሁ የሚለውን ነገር አስርጾ ያዕቆብ ይሄ ትክክል አይደለም የሚለውን እኛ ሁላችንም እንደ ክርስቲያን እንደ አማኞች መታየት እንዳለብን ነው የጠቀሰው። ከዛ ቀጥሎ ነው ዛሬ እዚህ ከ8ኛ እስከ 13ኛ ላይ ባለው ክፍል በጣም አስደናቂ ነገሮችን እንደገና አንዱን ህግ መጣስ ሌላውን ሁሉ መጣስ ነው የሚለውን የሚናገረው እና ለመጀመር የመጀመሪያው ነጥቤ ያደረግኩት የንጉስ ህግ የሚባለውን ነገር እንዴት እንዳስቀመጠውና የንጉስ ህግ ምን ማለት እንደሆነ እንድንመለከት ነው። ስለዚህ የመጀመሪያው ነጥቤ የንጉስ ህግ ምንድን ነው? ሳነብ አስተውላችሁ እንደሆነ ቁጥር ስምንት ላይ እንደዚህ ይላል። ነገር ግን መጽሐፍ መጽሐፍ ቅዱስ ማለት ነው ባልንጀራህን እንደ ራስህ ውደድ እንደሚል የንጉስን ህግ ብትፈጽሙ መልካም ታደርጋላችሁ ብሎ ባለፈው ሳምንት ያየነውን ነካ ያደርጋል። በኋላም ነካ እናደርገዋለን። ለሰው ፊት ግን ብታዳሉ ኃጢአትን ትሰራላችሁ፣ ህግም እንደ ተላላፊዎች ይወቅሳችኋል ብሎ ይናገራል። በጣም የሚገርም ነው። እዚህ ጋ ነው ለመጀመሪያ ጊዜ መጽሐፍ ቅዱስ ላይ ያለው ህግ የንጉስ ህግ ተብሎ የተጠቀሰው የመጽሐፍ ቅዱስ ህግ የንጉስ ህግ ነው። ንጉሱ ማንነው? እራሱ ራሱ እግዚአብሔር ነው ማለት እንደ ቀዳማዊ ኃይለ ስላሴ ወይም ደግሞ እንደ እንግሊዟ ንግስት ወይም እንደ ኖርዌይ ንጉስ አሉ ንጉስ ንጉስ የሚባሉ እንደ ጃፓን ንጉስ አይነት ንጉስ አይደለም። ይሄ የእኛ ንጉስ፣ የእኛ ንጉስ የሰማይና የምድር ፈጣሪ በባህሪውም በዘላለማዊነቱም ሁሉን የሚገዛ የሚቆጣጠር ነው የምድር ነገስታት አብዮት ተካሂዶባቸዋል የእኛ እግዚአብሔር ግን አብዮት የሚካሄድበት አይደለም የነገስታት ንጉስ የሰማይና የምድር ፈጣሪ ነው እና ይሄ ንጉስ ይሄ ንጉስ የተባለውን ሲናገር ያዕቆብ እንደዚህ ነው ያለው የንጉስን ህግ በእንግሊዝኛው ሮያል ሎው ነው የሚለው የአማርኛ የንጉስ ህግ ተብሎ ነው የተተረጎመው። ነገሩን የንጉስ የሚለው የተቀመጠው ለህጉ አድጀክቲቭ ሆኖ ነው። አድጀክቲቭ ነው፣ ቅጽል ነው። እና ቅጽል የህጉን አይነት ነው የሚያሳየው። የሰው ህግ አይደለም። የማን ህግ ነው? የእግዚአብሔር ህግ ነው። የምድራዊ ነገስታት ህግ አይደለም። የሰማይና የምድር ንጉስ የእግዚአብሔር ህግ ነው። እና እግዚአብሔር ህጉን ያወጣው ከጥበቡ ከእውቀቱ ደግሞም ባህሪውን በሰዎች ህይወት እንዲገለጥ ለማድረግ ነው። ይህንን ስናገር አንድ መሰረታዊ ነገር ስለ ህግ ከዚህም በፊት ተናግሬ ያለሁ ብነግራችሁ ጥሩ ነው። የመጽሐፍ ቅዱስ ህግ ሶስት አይነት ህግ ነው። አንደኛው የሞራል ህግ የሚባል ህግ አለ። ይሄ የአማርኛ ስነ ምግባር ህግ የምንለው ነው። ግን በጣም የተወሰኑ ናቸው። አስርቱን ቃላት ብቻ የያዘ ህግ ነው። ዘጸአት 20 ላይ እና ዘዳግም አምስት ላይ የተጠቀሰ ህግ ነው። አስሩን ቃላት እግዚአብሔር ከሰማይ ሲና ተራራ ላይ ወርዶ በእጁ በድንጋይ ጽላት ላይ ጽፎ ነው ለሙሴ የሰጠው እና ይሄ አስሩ ቃላት የሚባለው የስነ ምግባር ህግ ነው። ምንድን ነው ተብሎ የሚታወቀው ፐርፔቹዋል ህግ ነው ማለት ዘላለማዊ፣ ሰማይና ምድር ይሄ መንግስተ ሰማይ እስከምንገባ ድረስ በየትኛውም ዓለም በማንኛውም ህብረተሰብ በማንኛውም የሰው ልጅ ህይወት ታዛዥነት የሚገባው ህግ ነው የማይሻር ህግ ነው። ሁለተኛው ከዛ ቀጥሎ ያለው ስርዓታዊ ህግ ወይም ሴሬሞኒያል ሎው የምንለው ነው። ይሄ ስርዓታዊ ህግ ምን ተብሎ ይታወቃል? በክርስትና ስነ መለኮት ወይም ማስተምሮ ውስጥ የጥላ ህግ ነው። ጌታ ኢየሱስ ክርስቶስ እስኪመጣ ድረስ በቤተ መቅደስ የሚከናወን የስርዓት ህግ ነው። ጌታ ኢየሱስ ክርስቶስ መጥቶ መስቀል ላይ ተሰቅሎ በተፈጸመ ካለ ጊዜ ጀምሮ በእውነተኛ የመጽሐፍ ቅዱስ አማኞች ዘንድ እንደ ስርዓት ህግ የማንከተለው ነው ማለት ነው። ማለት ኦርቶዶክሶች ይከተሉታል። ካቶሊኮች ይከተሉታል። እኛ ግን ያንን ህግ ጌታ ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ስለጨረሰው ያንን ህግ ሊትራሊ አንከተልም። መስዋዕት አንሰዋም። መስዋዕታችን ኢየሱስ ታርዷልና። ሶስተኛው ህግ የሲቪል ህግ የሚባለው ነው። የማህበረሰብ ህግ ነው። ያ የእኛ አገር ወንጀለኛ መቅጫና የፍትሐ ብሔር ህግ የሚባለውን የሚያካትት ነው። ይሄ እንደያገሩ የሚሆን ስለሆነ በኛ በክርስቲያኖች ላይ እዚህ በምንኖርበት ጊዜ የዚህ ሀገር ህግ ነው የሚገዛን። ኢትዮጵያ ስንሄድ የኢትዮጵያ ሲቪል ህግ ይገዛናል ማለት ነው። ግን አሁን እዚህ ጋር በተለይ የንጉሥ ህግ የሚለውን ሲናገር በሁለት መንገድ ነው ክርስቲያኖች የምንመለከተው፣ አንደኛ ይሄ አስሩ ቃላት የሚባለውን የስነ ምግባር ህግ፣ ሁለተኛ ደግሞ አጠቃላይ መጽሐፍ ቅዱስንም እንደ እግዚአብሔር ህግ እንመለከታለን ማለት ነው። ስለዚህ ይህንን የንጉሥ ህግ የሚባለውን ነገር እናንተ ብትፈጽሙት በህይወታችሁ መልካም ታደርጋላችሁ። ስለዚህ የንጉሥ ህግ የሚባል ህግ አለ። አማኞች በሙሉ ሊታዘዙት፣ ሊያከብሩት፣ ሊኖሩበት ይገባል። ይሄ ህግ የንጉሱ ህግ የተሰጠበት ምክንያት ህጉን በማድረግ መንግስተ ሰማይ እንድንገባ ሳይሆን፣ ይሄ በጣም ግልጽ መሆን አለበት። የንጉሱ ህግ የተሰጠን በህጉ መሰረት ስንኖር የእግዚአብሔርን ባህሪ የእግዚአብሔርን ቅድስና የእግዚአብሔርን ንጽህና እያሳየን የምንኖር ሰዎች ነን ማለት ነው። ይሄ ነው የህጉ እቅድ። አንዳንድ ሰዎች አሉ እዚህ ኢትዮጵያ መካከል በጣም ታዋቂ የሆኑ ሰዎች። አንድ ትምህርት አለ። ምን የሚባል ትምህርት አለ? አንትኖሚኒያኒዝም የሚባል ትምህርት አለ። ማለት ጸረ የእግዚአብሔር ህግ ነው በቀጥታ ሲተረጎም አንት የሚለው አጌኒስት ነው እና ህግ የሚባል ነገር አያስፈልግም የሚል ቁንጽል ሀሳብ አላቸው ህጉ ያስፈልጋል ህጉ የተሰጠው ለምንድን ነው እኛ የእግዚአብሔርን ባህሪ እያንጸባረቅን እንድንኖር ነው እግዚአብሔር ቅዱስ ነው እኛ ቅዱሳን መሆን አለብን እግዚአብሔር ከእኔ በቀር ሌሎች አማልክት አታምልኩ ብሏል ሌሎች አማልክት ማምለክ የለብንም ፊኒሽድ ሰንበትን ጠብቁ ብሏል። ሰንበትን መጠበቅ አለብን እ አታመንዝሩ ብሏል። ማመንዘር የለብንም። አትስረቁ ብሏል። መስረቅ የለብንም። የመሳሰሉት ነገሮች በሙሉ አስሩም ቃላቶች እና የእግዚአብሔርን ባህሪ የምናሳይባቸው የተለየን ሰዎች መሆናችንን የሚያሳዩ ህጎች ናቸው። ግን እዚህ የሮያል ህግ በተባለው ቦታ ላይ የንጉሥ ህግ ምንድን ነው በተለይ የተጠቀሰው የሚለው ማየት ጥሩ ነው። እዚህ ጋር ያለው ሁለተኛው ነጥብ እዚሁ ገጽ ላይ በዚህ ላይ በተለይ የተጠቀሰው ህግ ይሄ እዚህ ላይ በተለይ የተጠቀሰው ህግ ዘሌዋውያን 19 ቁጥር 18 ላይ የተመሰረተ ነው። እዚህ ጽፌዋለሁ፣ እንደዚህ ይላል ዘለዋውያን 19 በተለይ የቅድስና ምዕራፍ ተብሎ የሚታወቅ ነው እና ምን ይላል አትበቀል ብሎ በቀል የሚባል ነገር የኔ ህዝብ የእግዚአብሔር አማኞች ማድረግ የለባቸውም ይልና በህዝብህም ልጆች ላይ ቂም አትያዝ ተመልከቱ በጣም ተግባራዊ የሆነ ነገር ነው አትበቀል በህዝብህም ልጆች ላይ ቂም አትያዝ ነገር ግን ባልንጀራህን እንደ ራስህ ውደድ እኔ እግዚአብሔር ነኝ ብሎ ነው የተናገረው። ስለዚህ አሁን ያዕቆብ የጠቀሰው በቀጥታ ያንን ቁጥር 18 ዘሌዋውያን 19ን ነው እና እግዚአብሔር ምንድን ነው ያለው ብሎ ነው የተናገረው። ባልንጀራህን እንደ ራስህ ውደድ እንደሚል የንጉስን ህግ ብትፈጽሙ መልካም ታደርጋላችሁ። የንጉሱ ህግ ባልንጀራህን እንደ ራስህ ውደድ የሚል ነው ባለፈው ስለዚህ ስለ ስለዚህ እግዚአብሔርን ውደድ ስለሚባል ነገር ሌሎቹ ቸርቾች ሁለት ሳምንት አገልግል ብለው ነበር ከወራት በፊት እና በዙም ነበር መሰብክላቸው። ይህንን ቃል የግድ መጥቀስ ነበረብን እና ባልንጀራ በመጽሐፍ ቅዱስ ቋንቋ ምን ማለት ነው የሚለውን ስነግራቸው ነበር። ባልንጀራ የሚለው ቃል መጽሐፍ ቅዱስ ላይ ምን አይነት ቃል ነው በቀጥታ ጎረቤት ማለት ነው። ዝም ብሎ የምናቀው ቤስት ፍሬንዳችን የምንለው ሰው አይደለም። ማንኛውም የሰው ልጅ በእግዚአብሔር መልክ የተፈጠረውን የሰው ልጅ በሙሉ የሚያጠቃልል ነው። ግን እስራኤላውያን ይህንን ባልንጀራ የሚለውን ቃል በተሳሳተ መንገድ ተርጉመውት ነበር። ምን ብለው ነበር? ማንኛውም አይሁዳዊ ነው። ከአይሁዳዊ ዘር ውጭ የሆነ ሰው ባልንጀራ አይደለም። ወይም እንደ ሌላ እንደ እውነተኛ ሰው ልመለከተው የሚገባ ሰው አይደለም የሚል ትርጉም ሰጥተውት ነበር። ይሄ ቃል በተቀመጠበት ቦታ በሙሉ እና በእርግጥ ስድስት ጥቅሶች አሉ። ብሉይ ኪዳን ላይ ወደ ስምንት የሚሆኑ ናቸው። እነዛም በሙሉ የተረጎማቸው ፌሎው አይሁዳዊ የሚል ነው። ልክ ማንኛውም አይሁዳዊ ነው ባልንጀራዬ የሚል ነው። ይህንን ጥያቄ ጌታ ኢየሱስን አንድ አይሁዳዊ መጥቶ ጠይቆታል። ሉቃስ ወንጌል ምዕራፍ 10 ቁጥር 29 ላይ ጌታ ኢየሱስ ክርስቶስ አንድ ሀብታም ሰውዬ ሕግ አዋቂ ይለዋል የሉቃሱ መጥቶ መምህሮ የዘላለም ሕይወት እንዲወርስ ምን ላድርግ ብሎ ጠየቀው። ጌታ ኢየሱስ ክርስቶስም ሕግን ፈጽም ብሎ ተናገረው እና የትኞቹን ብሎ ጠየቀው ሲጠይቀው ጌታ ኢየሱስ ምን አለው? እግዚአብሔር አምላክን ውደድ መጀመሪያ፣ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ፣ በአራት የህይወት አቅጣጫ እግዚአብሔርን ውደድ አለው እና ሁለተኛ ደግሞ ባልንጀራህን እንደ ራስ ውደድ አለው። እነዚህ ሁለት ነገሮች ብታደርግ በቃ ጥሩ ነው ምትሆነው ብሎ ሲለው አሰባሰበና ማን ነው ባልንጀራዬ? ብሎ ጠየቀው ጌታ ኢየሱስን ባልንጀራዬን፣ እሺ ኦኬ፣ ባልንጀራህን ውደድ ብልሃል ግን ማን ነው እሱ ብሎ ሲጠይቅ በመጽሐፍ ቅዱስ ላይ በጣም አስደናቂ የሆነውን ምሳሌ የሳምራዊው ሰውን ምሳሌ ጌታ ኢየሱስ ነገረው። ምና አለ አንድ ሳምራዊ ሰው አንድ አንድ ሰው ከኢያሪኮ ወደ ኢየሩሳሌም ይሄድ ነበር። ተራራማ መንገድ ነው። ወደ ቁልቁለት ሲሄድ ዱርዮች አገኙት፣ ደበደቡት፣ ዘረፉት፣ ሞተ ብለው ጥለው ሄዱ። ደም በደም ተበክሎ ከዛ አንድ ሌዋዊ ሌዋዊ ማለት ካህን ነው። ካህን መጥቶ ባጠገቡ ሲያየው በሩቁ ወድቋል በሩቁ ተሻግሮ ሄደ። ደግሞም አንድ ሌላ ካህን መጣ፣ አየው፣ በሩቁ ተሻግሮት ሄደ። ሶስተኛ ሰው ሳምራዊ ሰው ማለት አይሁዳውያን የሚንቁት ሰው፣ የማይቀበሉት ኃጢአተኛ የሚሉት ሰው አየው፣ ቀረበው፣ ከዛ ቁስሉን አጠበለት፣ አልኮል አደረገለት። ከዛ በኋላ ሆቴል ወስዶ አሳረፈው። ለባለ ሆቴሉ እስክመጣ ድረስ የሚያስፈልገውን ወጪ ሰጠውና የተረፈውን እከፍልሃለሁ ብሎ እዛ እንዲታከም አሳልፎ ሰጠው አለ። ከዛ ሰውየውን ጠየቀው ጌታ ኢየሱስ ከእነዚህ ከሦስቱ ሰዎች ለዚህ ለሰውዬ ባልንጀራው ማን ነው አለው። ሰውየው ምን አለ? ያ መልካም ያደረገለት ነው ባልንጀራው አለ። ጌታ ኢየሱስም መልሶ ምን አለው? አንተም ሂድ ለማንኛውም ሰው እንደዚሁ አድርግ አለው። እኛ ብዙ ጊዜ የተቸገረ ሰው ስናይ በኃጢአቱ ነው፣ በበደሉ ነው፣ ወይ ደግሞ እንዲና እንዲህ ስለሆነ ነው የሚል ዝንባሌና አስተያየት አለን። እኛ ባልንጀራችን የምንለው የምናውቀውን የሚቀርበንን ሰው ነው። ግን ጌታ ኢየሱስ ክርስቶስ የሚለው ማንኛውም የእናንተን ርኅራሄ፣ የእናንተን ጸሎት፣ የእናንተን ደግነት፣ የእናንተን እጅ ተዘርግቶ ማየት የሚፈልገው ማንኛውም ሰው ባልንጀራችሁ ነው። ማንኛውም ሰው የሰው ፍጥር በሙሉ ልታስቡለት፣ ልትራሩለት የሚገባ ነው። ይሄ ነው የማን ህግ? የንጉሱ ህግ። እየገባችሁ ነው ብዬ አስባለሁ። ሰዎች በሙሉ የተፈጠሩት በአርአያ ስላሴ ነው ብለን እንናገራለን። ኢትዮጵያ ውስጥ በነበርንበት ጊዜ ማለት፣ በእግዚአብሔር መልክና ምሳሌ ነው ሰዎች ሁሉ የተፈጠሩት። ለሰዎች ሁሉ ልናዝን ለሰዎች ሁሉ ልንጠነቀቅ፣ ለሰዎች ሁሉ ልንራራ፣ ለሰዎች ሁሉ በጉድለታቸው በችግራቸው ልናለቅስ፣ ልንጸልይላቸው ይገባል። ይህንን ሳስብ ቅድም በእስራኤላውያን ያስቡ የነበረው ብዬ የነገርኳችሁ ላይ ምን ነበር የሚያስቡት? ማንኛውም አይሁዳዊ ነው ጓደኛዬ ላሉት ጌታ ኢየሱስ እዛ ሉቃስ 19 ላይ መልስ ሰጥቷል። ግን ዘሌዋውያን ላይ ግን እኮ ተነግሯቸው ነበር። እንደዚህ ተነግሯቸው ነበር። ይገርማቸዋል። አሁን ቅድም ያነበብኩላችሁ ቁጥር 18 ነው። ዘሌዋውያን 19 ዘሌዋውያን 19 ቁጥር 33 እና 34 ላይ እንደዚህ ተብሎ ተነግሯቸዋል። በሀገራችሁ ውስጥ ከእናንተ ጋር እንግዳ ቢቀመጥ ግፍ አታድርጉበት፣ እናንተ በግብፅ ምድር እንግዶች ነበራችሁና። ከናንተ ጋር የሚቀመጥ እንግዳ እንደ አገር ልጅ ይሁንላችሁ፣ እሱንም እንደ ራስህ ውደድ። እኔ እግዚአብሔር አምላካችሁ ነኝ። ታያላችሁ፣ እናንተ ድሮ በስደት ግብፅ ውስጥ ነበራችሁ። ግብፃውያን በስደት በነበራችሁ ጊዜ በእርግጥ ሚስትሪት አድርገዋቸው ነበር። ግን እናንተ እዛ እንግዶች እንደነበራችሁ ሌላ የሌላ ሀገር ሰው ኦሮሞ፣ ወይ ጉራጌ፣ ወይ ነጭ ወይ ጥቁር እናንተ ጋር ቢመጣ እንደ ሀገራችሁ ሰው ውደዱት እና እናንተም እንደዛ ሆናችሁ ነበር የወደዷቸው ሰዎች በእርግጥ ነበሩ። እና ይህንን ሁሉ ሲናገር ታያላችሁ። ምናልባት አንድ ተጨማሪ ነገር ብነግራችሁ ጥሩ ነው። እዚሁ ዘሌዋውያን 19 ቁጥር 9 እና 10 ላይ ይሄ የምን ህግ ተብሎ የሚታወቅ ህግ አለ በእስራኤላውያን ዘንድ እና እዚህም በጣም በጣም ለአንድ ለአንድ ልምምድ አሜሪካ ጀምሮ ሌላም ሀገር ለተሰራጨ ልምምድ ምክንያት የሆነ ክፍል አለ። ይሄ ምን ተብሎ ይታወቃል? የቃርሚያ ህግ ተብሎ ይታወቃል። አሁን ቁጥር 9ና 10 ላይ እዚሁ ዘለዋውያን 19 ነው። ምን ይላል? የምድራችሁንም መከር በሰበሰባችሁ ጊዜ የእርሻችሁንም ድንበር ፈጽማችሁ አትጨዱ። የመከሩንም ቃርሚያ አትልቀሙ። ቃርሚያ ነው ቃርሚያ የወይንህንም ቃርሚያ አትቃርም። የወደቀውንም የወይንህን ፍሬ አትሰብስብ። ለድሆችና ለእንግዶች ተወው። እኔ እግዚአብሔር አምላካችሁ ነኝ። ታያላችሁ፣ እርሻ በሚታረስበት ጊዜ ከእጅ የሚወድቅ አለ እና እሱን መልሳችሁ አትሰብስቡት፣ ለድሆችና ለእንግዶች ከሌላ ሀገር መጥተው የራሳቸው እርሻ ለሌላቸው ሰዎች ተውላቸው የሚል የቃርሚያ ህግ ነበር። እዚህ ሀገር ሆቴል ስንሄድ ወይም ሬስቶራንት ስንገባ ቲፕ የምንሰጥበት መነሻ ህጉ ይሄ ነው። የቃርሚያ ህግ የሚባለው እና ማንም ሰው ቲፕ መስጠት አለበት። ከዚህ የተነሳ ለሰራተኞች፣ ለድሃ አደጎች፣ ለሌላ አገር ሰዎች መኖሪያ እንዲሆናቸው እንደዚህ አይነት ህግ እግዚአብሔር ሰጥቶ እንደነበረ ታያላቸው። አሁን አሁን አሜሪካ ውስጥ እየተጣሰ ነው ለዚህ ነው እንደውም በዚህ የጋራዥ ሴል የሚባለው ሴል አሜሪካ ውስጥ ያልነበረ ነገር በቅርብ ቀን የተጀመረ ስግብግብነት፣ ራስ ወዳድነት ያመነጨው ነገር ከዚህ ከዚህ ህግ በሙሉ ተጥሶ ማለት ነው። እና ይሄ በሙሉ የንጉሱ ህግ ነው። የንጉሱ ህግ ባልንጀራህን እንደ ራስህ ውደድ፣ ሌላውን ሰው እንደ ራስህ ውደድ። ማነጻጸሪያው ሌላውን ሰው ለመውደድ የኔ ልጅ የኔ ዘመድ የኔ ስጋ አይደለም ማነጻጸሪያው፣ ራስ ራስን እንደ ራስህ ውደድ ነው የሚለው እግዚአብሔር ሌላውን ሰው እና እንደዚህ አይነት ህግ እግዚአብሔር እንደሰጠ እንድናስተውል ያስፈልጋል። ሁለተኛው ነጥቤ የንጉሱን ህግ መተላለፍ ምን የሚያመጣው ነገር አለ? አሁን ያዕቆብ ስትመለከቱ የንጉሱን ህግ መተላለፍን በተመለከተ የገለጸው ነገር አለ። ቁጥር ዘጠኝ ላይ ነው። ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ፣ ህግም እንደ ተላላፊዎች ይወቅሳችኋል። ባለፈው ሳምንት በሙሉ ይህንን ነው ያየነው። ለሰዎች የምታደሉ ከሆነ በሰዎች መካከል ሌላውን ከመውደድ ይልቅ አድሎ የምታሳዩ ከሆነ ፍቅራችሁ ትክክል አይደለም። በነገር ላይ የተመሰረተ ነው። ስለዚህ ኃጢአትን ትሰራላችሁ ብሎ ያዕቆብ ሲናገር ታያላችሁ። አድሎ፣ በሰዎች ፊት ማዳላት ኃጢአት ነው። ባለፈው ሳምንት የድብቅ አጀንዳ እንቅስቃሴ ነው ያልኩት ለዚህ ነው። የክፉ ዳኞች ሀሳብ አይደለም ወይ ያላችሁ እና ኃጢአት ነው ሀለሀ ብዬ ነው የሄድኩበት ለሰዎች ፊት ማዳላት ትክክል አይደለም። ሁለተኛ ኃጢአት ነው የጌታን ቃል ማዳላት። የጌታ ቃል የሚለው ማዳላት የሚባለው ነገር ካለ በህይወታችሁ ውስጥ በዝንባላችሁ በአመለካከታችሁ ውስጥ ካለ ኃጢአት ነው። ኃጢአት ማለት እግዚአብሔርን መበደል ማለት ነው ከእግዚአብሔር ቃል ውጭ የሆነ ህይወትን መኖር ማለት ነው። ስለዚህ አዳዮች ከሆንን ኃጢአተኞች ነን። ግን ኃጢአተኞች ናችሁ ብሎ የሚወቅሰን ማን ነው? በጣም በሚገርም መንገድ ይሄ ቁጥር ዘጠኝና ቁጥር ዘጠኝ ላይ በተለይ ኃጢአተኞች ናችሁ ብሎ ልክ እንደ ፍርድ ቤት ፍርድ ቤት በደለኛ ሰው ወይም ወንጀል የሰራ ሰው መጥቶ ኃጢአቱ በሙሉ የሰራው ነገር በማስረጃ ከተረጋገጠ በኋላ ኮንቪክትድ ይሆናል ነው የሚባለው፣ እና ኃጢአተኛነቱ ይረጋገጥበታል። ልክ እንደዛው ኃጢአታችንን እግዚአብሔር የሚያረጋግጥበት የራሱ መንገድ አለው። ማን ነው ይሄንን የሚያደርገው? ቁጥር ዘጠኝ ተመልከቱ። ለሰው ፊት ግን ብታዳሉ ኃጢአትን ትሰራላችሁ ብሎ ህግም ራሱ ህጉ እንደ ተላላፊዎች ይወቅሳችኋል ኃጢአት ሰርታችኋል ብሎ ኮንቪክት የሚያደርጋችሁ ኃጢአተኞች ናችሁ ብሎ የሚያውጅባችሁ እራሱ ህጉ ነው ነው የሚለው። አሁን አንዳንድ ሰዎች በእርግጥ ሰባኪዎች እዚ ጋ ቆመው ሰዎችን በአጠቃላይ መልኩ ኃጢአተኞች እንደሆኑ ይናገራሉ። ግን ሰዎች ኃጢአተኞች መሆናቸውን በትክክል ለልባቸው፣ ለነፍሳቸው የሚናገራቸው ነገር ቢኖር የእግዚአብሔር ህግ ነው። ስለዚህ በኃጢአታችሁ የሚከሳችሁ የሚወቅሳችሁ ኃጢአተኞች መሆናችሁን የሚያሳያችሁ ህጉ ነው ነው እያለ የሚናገረው ግን እንዴት ነው ህጉ ይህንን የሚያደርገው ይህም በተመለከተ አንዳንድ ነገሮችን ልነግራችሁ ፈልጋለሁ የእግዚአብሔር ህግ ምስክር እንዲሆን በእያንዳንዱ ሰው ከተጸነሰበት ጊዜ ጀምሮ እስከሚሞትበት ጊዜ ድረስ በእያንዳንዱ ሰው ውስጥ የተቀመጠ የእግዚአብሔርን ህግ በተመለከተ ለሰዎች ልባቸው ውስጥ ሆኖ የሚናገር አንድ መስካሪ አላቸው። በዛ ምስክር በኩል ነው እግዚአብሔር ሰዎች የእግዚአብሔርን ህግ እንደ ጣሱና ትክክል እንዳይደሉ የሚናገራቸው። ያ ማን ነው መሰላችሁ? ህሊና የሚባለው ነገር ነው። በእንግሊዝ ሀገር በነበርንበት ጊዜ አንድ ትምህርት ለልጆች እናስተምር ነበር። እና የሰዎች ነፍስ የሚል አንድ ትልቅ መጽሐፍ ነው። እና በነፍስ ውስጥ አንዱ ትልቁ ነገር እግዚአብሔር ያስቀመጠው አቶ ህሊና የሚባለውን ነገር ነው። እና ምን ተብሎ ይታወቃል? አቶ ህሊና ሚስተር ሪከርደር ተብሎ ይታወቃል ማለት፣ የምናደርገውን ኃጢአት በሙሉ ሪከርድ ያደርጋል ውስጣችን ሆኖ ማለት ነው እና ይሄ ህሊና እንደውም አንዳንድ ጊዜ ልክ አይደላችሁም ብሎ የሚጮህበት ጊዜ አለ ብለን እናስባለን። ዩ አሮንግ ብሎ ውስጣችን ይጮሃል። ልክ አይደላችሁም ብሎ ይጮሃል። እና የእግዚአብሔርን ቃል በምንሰማበት ጊዜ ለራሳችን ራሳችንን ለራሳችን እንደ መስተዋት ያሳየናል። ህሊና የሚባለው ነገር በጣም በጣም አስደናቂ ነው። በአሁኑ ጊዜ ብዙ ሰዎች አይምሯቸው የሚታወቀው የብሬክ የማይንድ ብሬክ ዳውን ውስጥ የሚገቡት ህሊናቸውን በማፈንና ህሊናቸውን የሚነግራቸውን ነገር ባለመታዘዝ እንደሆነ ይታወቃል። ብዙ ብዙ የሳይካትሪስት በሽተኞች ህሊናቸውን እምቢ በማለት ብዙ ነገሮችን ስለሚያደርጉ ነው። ማለት ህሊናችን፣ ኃጢአተኞች እንደሆንን ህጉ የእግዚአብሔር ህግ ልክ ሲነገረን ስንሰማ ስናይ፣ የተፈጥሮም ህግ ራሱ ኃጢአተኞች መሆናችንን ይናገራል። ህሊናችን የመጨረሻ መስካሪ ነው። እግዚአብሔርም ራሱ ይመሰክራል። እኔ ብዙ ጊዜ ለሰዎች የነገርኳቸው በጣም መጽሐፍ ቅዱስ ላይ ከሚያስፈራ ጥቅስ አንዱ ብዬ የማስበው መጽሐፍ ትንቢት ሚልክያስ ምዕራፍ 3 ቁጥር አምስት ነው ከአዲስ ኪዳን በፊት ያለው ጥቅስ ነው እና ምን ይላል መሰላችሁ ቁጥር አምስት ላይ ለፍርድ ወደ እናንተ ቀርባለሁ ብሎ ነው እግዚአብሔር የሚናገረው በመተተኞችና በአመንዝሮች በሐሰትም በሚምሉ የምንደኛውን ደሞዝ በሚከለክሉ መበለቲቱንና ድሃ አደጉን በሚያስጨንቁ የመጻተኛውንም ፍርድ በሚያጣምሙ እኔንም በማይፈሩ ላይ ፈጣን ምስክር እሆንባቸዋለሁ ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ራሱ ፈጣን ምስክር ይሆናል። ኅሊናችን ምስክር ነው። እግዚአብሔር ምስክር ነው። አንዳንድ ነገሮች የሚሰሩት በሚስጥርና በድብቅ ነው። እዚህ ጋ አሁን በድብቅ ሰዎች የሚሰሯቸው ኃጢአቶችን ነው እግዚአብሔር የሚናገረው በመተተኞች፣ በአመንዝሮች፣ በሐሰት በሚምሉ የምንደኛውን ደሞዝ፣ የሰራተኛውን ደሞዝ በሚከለክሉ ማበለቲቱን ዳሃደጉን በሚያስጨንቁ የመጻተኛውን፣ የሌላውን አገር ሰው ፍርድ በሚያጣምሙ እኔንም በማይፈሩ ላይ እኔ ነኝ ፈጣን ምስክር ሆኜ የምመሰክርባቸው ይላል። በጣም የሚያስፈራ ነው። ሰዎች እግዚአብሔር ምስክር እንደሆነ አያውቁ፣ ህሊናቸው ምስክር እንደሆነ አያውቁ። ስለዚህ ያዕቆብ የሚናገረው እናንተ በሰዎች ፊት ብታዳሉ የምትሰሩት ነገር ኃጢአት ነው እና ኃጢአት መስራታችሁን ደግሞ የሚወቅሳችሁ ራሱ ህጉ ነው። ህጉ ደግሞ ምስክር የሚጠራ ማንን ነው? ህሊናችሁን ነው ሁለተኛ ደግሞ እግዚአብሔርም ራሱ ይመሰክርባቸዋል። ስለዚህ የንጉስን ህግ መተላለፍ በጣም በጣም አስፈሪ ነገር ነው ብሎ ነው የሚናገረው እና ከዛ ቀጥሎ ነው ወደ ሶስተኛው ነጥቤ መሸጋገሬ፣ ቁጥር አስር ላይ የምመጣው ሶስተኛው ነጥቤ፣ አንድ ህግ መተላለፍ አንዱን የንጉስን ህግ መተላለፍ ሁሉንም መተላለፍ ነው። ይህንን ማወቅ በጣም በጣም በጣም ለክርስቲያኖች ጠቃሚ ነው። ቁጥር አስር ህግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏልና ብታመነዝር፣ ነገር ግን ባታመነዝር፣ ነገር ግን ብትገድል ህግን ተላላፊ ሆነሃል ብሎ ይናገራል። በጣም እውነተኛ እውነት ነው የየእግዚአብሔርን ህግ ሁሉን ጠብቅ ያለው ብለን በአንዷ ብንሳሳትና አይ በአንድ ብቻ ስለተሳሳትኩ ከመቶ ምናምን ህግ መካከል ምንም አይደለም ብለን ራሳችንን ልናጽናና ብናስብ ትክክል አይደለም ነው የሚለው የእግዚአብሔር ቃል። ስለዚህ ይህንን ቃል ስትመለከቱ አንድ ሶስት አራት ነጥቦችን ሀለሀ ብዬ አስቀምጣለሁ። ሀ ላይ የንጉሱን ህግ መታዘዝ በጣም አስፈላጊ ነው። የንጉሱ ህግ የእግዚአብሔር ህግ ነው። የንጉሱ ህግ ፍጹም ህግ ነው፣ ቅዱስ ህግ ነው። የንጉሱ ህግ በጥበብ እና በማስተዋል የመጣ የፖለቲካ ኮንግረስ ያመጣው አይደለም። በኋላ ይህንን በአራተኛው ላይ እጠቅሰዋለሁ። ስለዚህ የእግዚአብሔርን ባህሪ የምናሳይበት ልዩ ሰዎች መሆናችንን የምንመሰክርበት የእግዚአብሔር ህግ ስለሆነ ይህንን መታዘዝ አስፈላጊ ነው ግን ይሄንን ህግ አንዱን መተላለፍ ሌላውን ሁሉ መተላለፍ ነው። ቅድም በጣም በጣም አስደናቂ ከሆኑት ውስጥ ሞራለው የሚባለው አስርቱ ቃላት ነው ብያቸዋለሁ። ይሄ ዘላቄ ዘለቄታዊ ዘላለማዊ ነው። ከዚህ ጋር የተያያዙ ብዙ ነገሮች አሉ። በእርግጥ አስሩ ቃላትን በተመለከተ የምንሰጠው ትርጓሜ በጣም በጣም ወሳኝ ነው ለአንዳንዱ ነገር እና ይሄ አንዱን አንዱን ብትተላለፉ ያዕቆብ ያለው ይህንን ነው። ባትገድል ነገር ግን ብታመነዝር ብታመነዝር ደግሞ ባትገድል ስላልገደልክ በማመንዘርህ ሁሉንም አልተላለፍክም ሳይሆን ሁሉንም ተላልፈሃል ነው። አንዱን ህግ ብትተላለፍ፣ ሌላውን በሙሉ ተላልፈሃል። ይሄ ማለት ልክ እንደ ሰንሰለት የተያያዘ ነው ህጉ። ሶስተኛ ነጥቤም ላይ ይህንን ነው መሰለኝ የምጠቅሰው ወይም አራተኛው ነጥቤ ላይ ነው። ይሄ እንደ ሰንሰለት የተያዘ ህግ ነው። አንድ የተያዘ ሰንሰለት ብታየው አንዱን ከበጠሳችሁ ሁሉም የሚተረተር ከሆነ ልክ እንደዛ ነው። አንዱን ብትበጥሱት ወይም አንዱን ብትቆርጡት፣ ሌላው በሙሉ ይቆራረጣል እንደሚል አይነት ነው። ስለዚህ አንዱን መተላለፍ ሌላውን በሙሉ መተላለፍ ነው እና አንዳንዱ ኃጢአት ሌላውንም ኃጢአት ስለሚስብ ነው። እኔ አስሩ ቃላት የሚባለውን በቤሪያ ለተከታታይ ምናልባት ለ ሀያ ሳምንት ያህል አስተምሬያለሁ መሰለኝ። በጣም ሰፊ ነው አስሩ ቃላት። እና እዛ የጠቀስኩላቸው አንድ ነገር ነበረ። አንዳንድ ኃጢአቶች አሉ ከዚህ ከአስሩ ቃላት ውስጥ በጣም በጣም የሚገርም የኃጢአት አይነቶች አሉ እና እነዛ የኃጢአት አይነቶች እንደ ማግኔት የሆኑ የኃጢአት አይነቶች ናቸው። ማለት ታውቃላችሁ፣ ማግኔት እዚ ጋር ብረት ቢኖር ብረት ቢጠፋ ማግኔት ባሽከረክር ብረትን ለቅሞ ያወጣል አይደለም? ልክ እንደዛ ሌላ ኃጢአት የሚስቡ የኃጢአት አይነቶች አሉ። ለምሳሌ የተጠቀሰው ኃጢአት ማመንዘር ነው። አንድ ሰው እግዚአብሔር አታመንዝር ብሎ ተናግሯል። ከሚስቱ ወይም ከባሉ ውጪ አንድ ሴት ወይም አንድ ወንድ መሄድ የለበትም። ከጋብቻ ውጪ ይህንንም ያጠቃልላል። አንድ ሰው ከወንድ ጋር ወይም ከሴት ጋር መገናኘት የለበትም። ይህንን ኃጢአት ነው የሚናገረው። ግን ሰዎች ይህንን ኃጢአት ለማድረግ ሲያስቡ እና በዚህ ኃጢአት ውስጥ ሲገኙ፣ ሌሎች ብዙ ኃጢአቶች አብረዋቸው ይጣበቁባቸዋል። ልክ እንደ ማግኔት የሆነ ኃጢአት ነው። ይገርማቸዋል። ውሸት ይዋሻሉ ሰዎች ዝሙት የሚያደርጉ ሰዎች የሚያመነዝሩ ሰዎች ብታምኑም ባታምኑም ውሸታሞች ናቸው። ዝሙት የሚያደርጉ ሰዎች ብታምኑም ባታምኑም ሌቦችም ናቸው። ልክ እንደዚህ አይነት ነገሮች አብረዋቸው ይጠበቁባቸዋል። እና አንዱ ኃጢአት ሌላውን ኃጢአት ስለሚስብ በአንዱ ብትተላለፉ፣ ሌላውን ትተላለፋላችሁ። ዝሙት የሚያደርጉ ሰዎች ሌላውን ሰው ለመግደል በፍጹም በፍጹም አይመለሱም። ስለዚህ አንዱን ብትተላለፉ ሌላውንም ትተላለፋላችሁ የሚለው ከዚህ የተነሳ ነው። ሌላው አራተኛ ነጥቤ እዚህ ጋር የምጨምረው ህጉ ወጥ ነው ማለት የእግዚአብሔር ህግ ከእግዚአብሔር የመነጨ እና አንድ አስር የተለያዩ ገጽታዎች ቢኖሩትም ወጥነት ያለው ነው ማለት ከአንድ እግዚአብሔር የተሰጠ አንድ ዓላማ የሚያከናውን እግዚአብሔርን ማክበር እኛን የሚጠቅም ስነ ምግባራችንን የሚገነባ የተመሳሰለ ባህሪ ያለው ነው። ስለዚህ ወጥነት ያለው ስለሆነ ነው አንዱን ብትተላለፉ ሌላውን ትተላለፋላችሁ። ወጥነት ያለው ነው የሚለው ላይ አንዳንድ ሰዎች በየጊዜው እንደሚለዋወጥ የኮንግረስ ወይም የፓርላማ አይነት ህግ ይመስላቸዋል። አይደለም። እግዚአብሔር ገና ሰማይና ምድር ከመፈጠሩ በፊት ሰዎች እንዲኖሩበት ያቀደው ህግ ነው። እስራኤላውያንን ከግብጽ ካወጣ በኋላ በሲና ተራራ ላይ ወርዶ የሰጣቸው ህግ ነው። በእግዚአብሔር ጥበብ ማስተዋል ለሰው ጥቅም የተሰጠ ስለሆነ አይለዋወጥም። አንድ ወጥ የሆነ እስከ ዘመኑ መጨረሻ ድረስ የሚሰራ ነው። የንጉሱ ህግ ፍጹምም ስለሆነ ነው። እንከን የለበትም። በጣም እንከን የሌለበት ላይምሮ ለሰው ህይወት፣ ለሰው ምድራዊ ህይወት፣ መንፈሳዊ ህይወት ተስማሚ ስለሆነ ነው። በመጨረሻ የምሰጠው ማሳሰቢያ ይህንን ህግ በተመለከተ የንጉሱ ህግ በመንፈስ ቅዱስ ኃይል ብቻ የሚኖር ህግ ነው። አሁን ክርስትናን ከሌላው እምነት የሚለየው እኔ ክርስትናን በጣም እንዳደንቀው ከሚያደርገኝ ነጥብ አንዱ ይሄ ነው። እኛ ሰዎች በኃጢአት የወደቅን ስለሆነ በኃጢአት የተጸነስን በኃጢአት የተወለድን ስለሆነ የእግዚአብሔርን ሕግ የማድረግ ኃይል በራሳችን የለንም። ይህንን እግዚአብሔር ያውቃል፣ እኛም ማወቅ አለብን። ስለዚህ አንዳንድ ሰዎች ልክ እንደ መላእክ ሆነው ራሳቸውን ሲያኩራሩ ወይም ደግሞ በራሳቸው ላይ ሲታበዩ ወይም ሲታመኩ ምንድነው፣ ትምክት ሲያደርጉ ትምክተኞች ሲሆኑ እኔ በጣም አዝናለሁ። ምክንያቱም እኛ የወደቅን ሰዎች ነን። በማንኛውም ጊዜ ፈተና ውስጥ ልንገባ እንችላለን። እንደውም ያለኑ ፈተና የሞላባት ምድር ውስጥ ነው። ስለዚህ የእግዚአብሔርን ሕግ ለማድረግ ምን ያስፈልገናል? በየዕለቱ የእግዚአብሔር መንፈስ የመንፈስ ቅዱስ እርዳታ ያስፈልገናል። ስለዚህ የእግዚአብሔርን ሕግ ለማድረግ የምንችልበት ኃይል ከራሱ ከእግዚአብሔር ነው የሚመጣው። በመንፈስ ቅዱስ ኃይል አማካኝነት የእግዚአብሔርን ሕግ መታዘዝ የእግዚአብሔርን ሕግ ማድረግ እንችላለን ማለት ነው። ከዚህ የተነሳ ነው ብዙ የፕሮቴስታንት አማኞች መንፈስ ቅዱስን ሚስ አንደርስታንድ ያደረጉት። መንፈስ ቅዱስ ማለት በልሳን ለመናገር ሆይ ሆይ ለማለት በስሜት ለመጋል ይመስላቸዋል። ኖ አይደለም። መንፈስ ቅዱስ በውስጣችን እንዲኖር የታቀደበት አላማ በዚህ አስጨናቂ ፈታኝ በሆነ ዓለምና ምድር ውስጥ በእግዚአብሔር ኃይል በእግዚአብሔር ጸጋ እንድንኖር የእግዚአብሔርን ጸጋ በውስጣችን እንድንለማመድ የሚያደርግ አስደናቂ የእግዚአብሔር ስጦታ ነው። ስለዚህ አንዱን ህግ መተላለፍ ሁሉንም መተላለፍ ነው የሚለው ውስጥ እንዳንወድግ እንዳንወድቅ የማን ኃይል ያስፈልገናል? የመንፈስ ቅዱስ ኃይል ያስፈልገናል። አራተኛ ነጥቤ እና ወደ መጨረሻ የሚያመጣኝ ወደ አምስተኛውና መንደርደሪያ የሚያመጣኝ የአማኞች ንግግርና ተግባራዊ ሕይወትም በጣም በጣም ትኩረት ተሰጥቶበታል። ቁጥር 12ና 13 ላይ ምን ይላል? በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ። ምህረትን ለማያደርግ ምህረት የሌለበት ፍርድ ይሆናልና ምህረትም በፍርድ ላይ ይመካል። በጣም ጠቃሚ ነጥቦች ናቸው። እነዚህም አማኞች ምን አይነት ሰዎች ናቸው የሚለውን በመጠኑ ያሳየናል። አማኞች የሚባሉት ሰዎች እንደኔና እንደናንተ በክርስቶስ ኢየሱስ ያመኑ ሰዎች አንድ የተደረገላቸው ነገር አለ። እንዲያምኑ የተደረጉትና በክርስቶስ የተገኙት በነፃነት ህግ አማካኝነት ነው። ባለፈውም ሳምንት ጠቆም አድርጋቸዋለሁ መሰለኝ መጽሐፍ ቅዱሳችን ምናልባት በተሳሳተ መንገድ የተቀመጠው ነው። እዚህ ጋር በትክክል ነው የተቀመጠው፣ በነጻነት ህግ ነው። እኛ ወደ እግዚአብሔር የመጣ ነው ማለት ህጉን በመስራት ወደ ነጻነት አልመጣንም። ነጻ የሚያደርግ ህግ ለእኛ መጥቶ ነው ነጻ የሆነው ነው ነው ነፃ የሚያደርግ ህግ ወደ እኛ የመጣው በማን በኩል ነው? በክርስቶስ ኢየሱስ የመስቀል ስራ በኩል ነው። ጌታ ኢየሱስ ክርስቶስ መጣ፣ በመስቀል ላይ ተሰቀለ በሱ ላይ በማመን ኃጢአታቸው ይቅር የተባለላቸው የነፃነት ህግ ይሰጣቸዋል። ማለት ነፃ ናችሁ ይባላሉ። ነፃ አድራጊ፣ ነፃ አውጪ፣ ነፃ ያደረገን ህግ ተሰጥቶናል። እና ይሄ ህግ ያዕቆብ የሚለው የዘመናት ክርስቲያኖች የምንለው አማኝ የሆኑትን ሰዎች ማንም የሆኑ ማን ካሉበት ዝቅተኛ የዘላለም ፍርድ ቦታ አንስቶ እግዚአብሔርን ወደ ማወቅ እና ወደ ዘላለም ክብር የእግዚአብሔር ልጅ ወደ መሆን ልዩ ሁኔታ አምጥቷቸዋል ነው የምንለው። ይሄ ትክክለኛ ነገር ነው። ስለዚህ ለአማኞች የፍርድ ዙፋን የተባለው የእግዚአብሔር ዙፋን የጸጋ ዙፋን ሆኖ ተቀይሮልን የነፃነት ህግ ተሰጥቶናል። ግን ምን ማድረግ አለብን? አሁን አማኞች የነፃነት ህግ የተሰጣቸው ናቸው። እና ቀጥሎ አማኞች ማድረግ ያለባቸውን ነገር ይናገራል። ተመልከቱ፣ ምንድን ነው የሚለው በነፃነት ህግ ፍርድን ይቀበሉ ዘንድ እንዳላቸው ሰዎች እንዲህ ተናገሩ፣ እንዲህም አድርጉ። እኛ በነፃነት ህግ የነፃነትን ፍርድ አግኝተናል። እግዚአብሔር ነፃ በጸጋው አድርጎናል። ክብር ለእግዚአብሔር ይሁን። ግን ከኛ ምንድን ነው የሚጠበቀው? እንደዚህ ተናገሩ፣ እንደዚህ አድርጉ ብሎ ማድረግና መናገር ያለብንን ሁለት ነገሮች ቁጥር 13 ላይ ይናገራል። ምን ይላል? ምሕረት ለማያደርግ፣ ምሕረት የሌለበት ፍርድ ይሆናል። ምሕረትም በፍርድ ላይ ይመካል ብሎ እንግዲህ እናንተ በነፃ እግዚአብሔር ካማራችሁ በነፃነት ፍርድ ውስጥ የነፃነት መንግስት ወራሾች ከሆናችሁ ንግግራችሁ ልክ እንደ ነፃነቱ ሕግ መሆን አለበት። ማለት በጨው በጸጋ እንደተቀመመ በጨው እንደተቀመመ መስዋዕት፣ ንግግራችሁ በጣም በጣም ሪዝነብል የሆነ ትክክለኛ የሆነ እውነተኛ የሆነ እግዚአብሔር የሚከብርበት የትም ይሁን የት መሆን እንዳለበት፣ ሁለተኛ ደግሞ ድርጊታችሁ በምህረት የሚገለጥ መሆን እንዳለበት። አንዳንድ ሰዎች ሰዎችን ይቅር ለማለት በጣም በጣም የሚከብዳቸው ሰዎች አጋጥመውኝ ያውቃል። የበደሏቸውን ሰዎች ይቅር የማይሉ ሰዎች፣ ቂመኞች የሆኑ ሰዎች። እንደዛ አይነት ነገር አትሆኑ ነው የሚለው። ምህረት አድርጉ። ምህረት የማታደርጉ ከሆነ ይቅር የማትሉ ከሆነ ምህረት የሌለበት ፍርድ ያጋጥማችኋል። እናንተ በነጻነት ህግ ወደ ነጻነት የመጣችሁ ከሆነ ልባችሁ፣ አመለካከታችሁ፣ አስተሳሰባችሁ፣ ጸሎታችሁ በሙሉ ምህረት የሞላበት መሆን አለበት። ሰዎችን መማር አለባችሁ። ሰዎችን ይቅር ማለት አለባችሁ። ይቅር የማትሉና የማትምሩ ከሆነ ዞሮ ዞሮ ጉዳቱ ለእናንተ ነው። ምክንያቱም ምህረት የሌለበት ፍርድ ውስጥ ትወድቃላችሁ። ይሄ ለማንኛውም አማኝ በጣም አስፈላጊ የሆነ የስነ ምግባር እውነተኛ ህይወት ነው። ያዕቆብ በጣም አስደናቂ መጽሐፍ ነው። እግዚአብሔር ይመስገን። ምን እናደርግ? አምስተኛ ነጥቤ እና የመጨረሻ ማጠቃለያ ነው። እንግዲህ የተመለከትነው የጌታ ቃል በጣም የምር የጌታ ቃል ነው። ዝም ብሎ የማንም ሰው ቃል አይደለም፣ የእኔ ቃል አይደለም፣ የጌታ ቃል ነው። እንዳውም ያዕቆብ በጣም ሲሪየስሊ ያስቀመጠው የንጉስ ህግ ብሎ ነው። በተለየ መንገድ መጽሐፍ ቅዱስ ላይ እንደዚህ ተገልጦ አይታወቅም። እና የንጉሱ ህግ ነው፣ የማይለወጥ ነው፣ ጠቃሚ ነው፣ የምንሽረው አይደለም። ስለዚህ ምን እናድርግ? ከንጉሱ ህግ ውስጥ መርጠን የምንተወው መርጠን የምንይዘው ነገር የሚባል ነገር የለም። ቹዝ ኤንድ ፒክ የሚባል ነገር የለም። ወይም ፒክ ኤንድ ቹዝ የሚባል ነገር የለም። በእግዚአብሔር ቃል ውስጥ ሁሉንም መታዘዝ፣ ሁሉንም ማክበር፣ ሁሉንም ማመን አለብን ነው። ስለዚህ የንጉሱን አንድ ህግ መሳት ሁሉንም መሳሳት እንደሆነ በማወቅ ሁል ጊዜ በእግዚአብሔር መንፈስ ጸጋ ላይ እንድንቆም እግዚአብሔርን መጠየቅ አለብን እና ሶስት ነገሮች ተናግሬያለሁ። አንደኛ የእግዚአብሔር ህግ ቃሉን በተግባር እንድንታዘዘው ኃላፊነት እንደሰጠን ነው። ይህንን ኃላፊነት መወጣት አለብን። ሁለተኛ የእግዚአብሔር ቃል ህጉን ለማድረግ በራሳችን ችሎታ እንደሌለን ስለሚያሳይ በመንፈስ ቅዱስ ኃይል በሱ እርዳታ መቆምና መጽናት አለብን። ሶስተኛ የንስሐ ህይወት በየዕለቱ በጸሎታችን ያስፈልገናል። ጠዋትም ማታም ምን ጊዜ እንደምትጸልዩ አላቅም በምንጸልይበት ጊዜ ሁሉ አውቀን በስተት ሳናውቅ ደግሞ ባለማወቅ ያደረግናቸውን ነገሮች በሙሉ በእግዚአብሔር ፊት በመናዘዝ እግዚአብሔር ይቅር እንዲለንና መንፈሳዊ ህይወታችን እግዚአብሔርን የሚያከብር የሚያስከብር እኛም ደግሞ የምንጠቀምበት እንዲሆን ማድረግ አለብን። መቼም እንደ እግዚአብሔር ቃል የሚኖሩ ሰዎች በጣም የተባረኩ ሰዎች ናቸው በዚህ ምድር ላይ። ባለፈው ምናልባት ተናግሬ እንደውም መዝሙር አንድ ላይ ልክ እንዳለው በውሃ ዳር እንደተተከለው ዛፍ ነው የሚሆኑት። በውሃ ዳር የተተከለችው ዛፍ ቃሉን የሚያደርግ ሰው ህይወት የተመሰለበት ምሳሌ ነው። በውሃ ዳር የተተከለችው ዛፍ ስሯ በውሃ ላይ ስለሆነ ሁልጊዜ ውሃ የመምጠጥ ችግር የለባትም። ፀሐዩ ቢንቀለቀል ደረቅ ቢመጣ፣ ወይም ክረምት ቢመጣ ሁልጊዜ ውሃ አጣለሁ ብላ የማትሰጋ ናት። እና ያንን ሰው ልክ እንደዚህ ይሆናል ብሎ ከተናገረ በኋላ የሚሰራውም ይላል ይከናወንለታል ይላል። የምትሰሩት ነገር እንዲከናወንላችሁ የምትፈልጉ ከሆነ በዚህ ምድር ላይ እግዚአብሔር የምትነኩትን ነገር እንዲባረክ የምትፈልጉ ከሆነ እንደ እግዚአብሔር ቃል መኖር በጣም በጣም አስፈላጊ ነው። እንደ እግዚአብሔር ቃል መውጣት መግባት አስፈላጊ ነው። ይሄ የእግዚአብሔር ቃል ያዕቆብ የጠቀሰው የንጉሥ ሕግ ብሎ ነው እና የንጉሱን ሕግ መታዘዝ በመንፈስ ቅዱስ ጸጋ የንጉሱን ሕግ በማድረግ መጽናት እጅግ በጣም ከምንገምተው በላይ ጠቀሜታ ያለው ነገር ነው። እግዚአብሔር ስለ እውነቱ የተመሰገነ ይሁን። እግዚአብሔር ስለ ቃሉ ይመስገን።